I would build a great wall, and nobody builds walls better than me, believe me, and I'll build them very inexpensively. I will build a great, great wall on our southern border, and I will have Mexico pay for that wall. Mark my words. Yeah. ፌስቡክ እና ትዊተር ቁጭት፣ ንዴትና ውዳሴ እያስተናገዱ ነው። በርካታ አፍሪካውያን ዩናይትድ ስቴትስ በአፍሪቃ ላይ የምትከተለው ፖሊሲ ትራምፕ ስልጣን ሲረከቡ ሊቀየር ይችላል የሚል ስጋት አላቸው። ለሌሎች አሜሪካ በአፍሪቃ ስታደርገው የቆየችውን ጣልቃ ገብነት ስለሚቀንስ መልካም ዜና አድርገውታል። ለዶናልድ ትራምፕ ፕሬዚደንት ባራክ ኦባማና ሂላሪ ክሊንተን ችላ ያሉት ዓለም በመጥፎ ሰዎች የተሞላ አደገኛ ስፍራ ነው ይላሉ ተንታኞች። ትራምፕ በምረጡኝ ዘመቻቸው የእስልምና እምነት ተከታዮችን ማገድ፣ ስደተኞችን ማባረር ጨምሮ በርካታ እርምጃዎች ሊወስዱ ቃል ቢገቡም አርባ አምስተኛው የአገሪቱ ፕሬዚዳንት ሆነው ከመመረጥ አላገዳቸውም። ከፖሊሲዎቻቸው ይልቅ በአወዛጋቢነታቸው የዓለም ትኩረት የሳቡ ትራምፕ መመረጥ ካስገረማቸው መካከል አንዱ በደቡብ አፍሪካው የቪትዝ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ጆን ስትራምላው ናቸው። የአሜሪካውያኑ ያኑ ሥነ ልቦና በአሁኑ ወቅት ቅሬታና ፍርሃት የነገሰበት ይመስላል። ለምን እድላችንን በዶናልድ ትራምፕ አልሞክርም ብለው ድምፅ የሰጡ ይመስላል። የአዲስ አበባ ዩኒቨርሲቲው መምህር ዶክተር ያዕቆብ አርሳኖ የዶናልድ ትራምፕ መመረጥ አሜሪካ በአፍሪቃ ላይ የምትከተለው ፖሊሲ ላይ አንዳች ለውጥ ስለማምጣቱ እርግጠኛ አይደሉም። የአሜሪካ ፖለቲካ ስርዓት ጠንካራ መሰረት ያለው በመሆኑ ለአንድ ግለሰብ የሚያሸረግድ አይደለም። ቢሆንም ፕሬዝደንቱ ከፍተኛ ስልጣን ያለውና ተጽዕኖ ፈጣሪ ነው። በህዝቡና አገሪቱ ላይ በሚያምነውና በሚያስበው ተጽዕኖ ለማሳረፍ መሞከሩ አይቀርም። ነገር ግን በሌሎች እንደ ኮንግረስ ባሉ ተዋናዮች ቁጥጥር ይደረግበታል። እንደ ያዕቆብ አርሳኖ ሁሉ በዓለም አቀፍ የፖለቲካና የኢኮኖሚ መድረክ የአሜሪካንን ጥቅም አስቀድማለሁ ሲሉ የቀሰቀሱት ዶናልድ ትራምፕ መመረጥ በርካታ አፍሪቃውያንን አስገርመዋል። የምረጡኝ ዘመቻቸውን የተከታተሉ ተንታኞች አፍሪካ በዶናልድ ትራምፕ የውጭ ፖሊሲ ቸል ልትባል እንደምትችል ከወዲሁ ስጋታቸውን እየገለጡ ነው። ሰውየው በምረጡኝ ዘመቻቸው አፍሪካን አሊያም በአህጉሪቱ የሚገኙ ሀገሮች አሳሳቢ ጉዳዮችን እምብዛም ሲጠቅሱ አልተደመጡም። የውጭ ጉዳይ ፖሊሲያቸው ጠብጫሪነት የሚስተዋልበት ከትብብር ይልቅ ማግለል የሚጫነው እንዳይሆን የሰጉም ጥቂት አይደሉም። ሰውየው ለሰብአዊ እርዳታ ቸልተኛ መሆናቸው ለአፍሪካና አፍሪካውያን መልካም ዜና አይደለም። መቀሌ የሚገኘው አብርሃምና የአዲስ አበባው ኤልያስ የትራምፕ የስልጣን ዘመን ለአፍሪቃ ምን ይዞ ይመጣል ተብለው ሲጠየቁ እጅጉን ተቃራኒ መልስ ነበር የሰጡት። ስለአፍሪካም ሆነ ለኢትዮጵያ ያለው አንድምታ በእኔ አስተያየት ሂላሪ ክሊንተን ይሄድበታል ተብሎ ከታሰበው የተለየ ይመስለኛል። ማለት የሂላሪ ክሊንተን በኦባማ አይነት ወይም ደግሞ በቡሽ አይነት አካሄድ እንደነበረ ይገመታል። አሁን ግን ለየት ያለ ነው። ምክንያቱም የአሁኑ የተመረጡት ፕሬዚደንት ምንድነው የሚሉት አሜሪካ ውስጥ ብቻ በውስጣችን ብቻ ነው የምንሰራው ለዜጎቻችን በአሜሪካ ውስጥ ያለውን ሁኔታ ለማስተካከል በበለጠ ኢኮኖሚካሊ ለማሳደግ ይሰራለሁ ብለዋል ስለዚህ በውጭ ያላቸው እጃቸው ያነሳሉ ወይም ደግሞ ይቀንሳሉ ማለት ነው ስለዚህ በኢትዮጵያም ሆነ በአፍሪካ የአዎንታውም ሆነ አሉታዊ በአሜሪካ ሲካሄድ የነበረው ጣልቃ ገብነት የሚቀንስ ይመስለኛል። ኤልያስ ገብሩ ለሚነገራቸው ንግሮች እንኳን በጣም ጥራት ነጠቅ ነው እና እንደዚህ አይነት ሰው ደግሞ ፖለቲካ ቀላር ለማ ብዙ ሳኔ ነው የምትወፍ ነው እና ከዚህ ከዚህ አኳያ ትራምፕ ብዙ የፖለቲካ ፋውሎችን በቀጣይ ዓመታት በአሜሪካም ከአሜሪካም ውጭ ባሉ አህጉሮች እና ኢቨን ኢትዮጵያንም ጨምሮ ያልተጠበቀ ነገር ያደርጋል ብዬ ነው ማስበው። ባራክ ኦባማ በስልጣን በቆዩባቸው ዓመታት አፍሪካ በሽብር ላይ ለተከፈተው ዘመቻ ዋነኛ ግንባር ሆና አገልግላለች አሜሪካ የአፍሪቃ ጦርን ለማሰልጠንና የራሷን ወታደራዊ የጦር ሰፈር ለመመስረት ከፍተኛ ገንዘብ ወጪ አድርጋለች። ዛሬም ድረስ የአሜሪካ ሰው አልባ የጦር አውሮፕላኖች በሶማሊያና ሊቢያ ድብደባ ይፈጽማሉ። በውጭ ጉዳይ ፖሊሲያቸው አብዝተው የሚተቹት ዶናልድ ትራምፕ ይህን አቋም ስለማስቀጠላቸው ለጊዜው የሚታወቅ ነገር የለም። ኬንያዊው የፖለቲካ ተንታኝ ናፍታሊ ማውራ የዶናልድ ትራምፕ አሜሪካንን ለይቶ የመጠበቅ ስልት ለአፍሪቃ አዋጭ አይደለም ሲሉ ይተቻሉ። በግሌ ለአፍሪቃ የሚሆን ለኬንያ የሚያናድድ ውጤት ነው። አፍሪቃ ለእርሳቸው ትኩረት የሚሰጣት አህጉር አይደለችም። በምረጡኝ ዘመቻቸው የአሜሪካን ኩባንያዎችን መጠበቅን ሲያቀነቅኑ የነበሩ ግለሰብ ናቸው። ዶናልድ ትራምፕ አፍሪቃን ስለማወቃቸው በርካቶች ጥርጣሬ አላቸው። በጎርጎሮሳዊው 2013 ዓ ም ከቀድሞው የደቡብ አፍሪካ ፕሬዝደንት ኔልሰን ማንዴላ ጋር ጥሩ ወዳጅነት እንደነበራቸው ተናግረው ነበር። ከዓመት በኋላ ግን ደቡብ አፍሪካ ዝርክርክ ነች ሲሉ አርፈዋል። በጎርጎሮሳዊው 2014 እና 2015 በተከሰተው የኢቦላ ወረርሽኝ ትረምፕ ድሮም አፍሪቃ የበሽታ እና የሕመም አህጉር ነች ሲሉ ከሞገቱት መካከል አንዱ ነበሩ። ሰውየው በሦስት የምዕራብ አፍሪካ አገራት የተከሰተውን ወረርሽኝ ለመግታት የተሰማሩ አሜሪካውያን ተመልሰው ወደ አገራቸው መግባት የለባቸውም እስከ ማለትም ደርሰዋል። በዶናልድ ትረምፕ መመረጥ በርካታ አፍሪካውያን ስጋት ቢገባቸውም ተስፋ የሰነቁ አልጠፉም። በናይጄሪያ የካዱና ስቴት ዩኒቨርሲቲ መምህር የሆኑት ዶክተር ትኩር አብዱል ቃድር ከእነዚህ መካከል አንዱ ናቸው። ላለፈው አንድ ዓመት ከስድስት ወር በናይጄሪያ በስልጣን ያለ አዲስ መንግስት አለን። በዩናይት ስቴትስም ለውጥን የሚያቀነቅን አዲስ መንግስት ይመሰረታል። በናይጄሪያ ሙስናን ለመዋጋት ቆርጦ የተነሳ መሪ አለ። በዓለም ልዕለ ሀያል ሀገርም በናይጄሪያና በሌሎች ሀገሮች የሚታየውን ሙስናና ብልሹ አሰራር በግልጽ የሚያወግዝ መሪ ሊመጣ ነው። አብረው ሊሰሩ ይገባል ብዬ አምናለሁ።